የአማራ ክልል ጦርነት እየተካሄደባቸው ባሉ አራት ዞኖች ውስጥ በመማር ላይ የነበሩ ከአንድ ነጥብ አምስት ሚሊዮን በላይ ተማሪዎች ትምህርት መቋረጡን የክልሉ ትምህርት ቢሮ አስታወቀ። የአማራ ክልል ምክትል ቢሮ ኃላፊው አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀው እና ራሱን የትግራይ ኃይሎች እያለ የሚጠራው አካል ወረራ ፈጽሞባቸዋል ባላቸው አካባቢዎች ከአንድ ሺ አምስት መቶ በላይ ትምህርት ቤቶች ሙሉ ለሙሉ እና በከፊል ማውደሙን ገልጸዋል። ህወሓት ከውድመት ጋር በተያያዘ የሚቀርብበትን ክስ አይቀበልም። አስቴር ምስጋናው ስርስር ዘገባ አላት። የአማራ ክልል የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ቢያዚን የኢትዮጵያ መንግስት አሸባሪ ሲል የፈረጀው ና ራሱን የትግራይ ኃይሎች እያለ የሚጠራው አካል በአማራ ክልል በከፈታቸው ጦርነቶች በሰሜን ወሎ፣ ዋግምራ፣ ከፊል ደቡብ ወሎ እና ደቡብ ጎንደር ዞኖች ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ማስተጓጎላቸውን ለአሜሪካ ድምጽ ገልጸዋል። ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከአንድ ነጥብ አምስት ሚሊዮን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ ከሰቆጣ ተፈናቅላ ባህርዳር ከተማ የምትገኘው የስምንተኛ ክፍል ተማሪ እድላዊት ሲሳይ፣ እርሷ ትምህርት አቋርጣ የሌሎች ተማሪዎችን ወደ ትምህርት ቤት መሄድ ማየት እንደሚረብሻት ትናገራለች። O sea, me interesa estas acciones, o de sus principios, pero también la media que va a hablar, la media que በጣም ነው የትግራይ ክልል መንግስት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በተለያየ ጊዜ በሰጧቸው መግለጫዎች በአማራ ክልል የያዟቸው ቦታዎች መኖራቸውን አረጋግጠው ነገር ግን ከውድመትና ከሰብአዊ መብት ጥሰት ጋር በተያያዘ የሚነሳባቸው ውንጀላዎችና ክሶች በገለልተኛ አካል ይጣራ የሚል ምላሽ ከመስጠት ውጪ ከውድመት ጋር በተያያዘ የሚነሱትን ክሶች አይቀበሏቸውም። በሌላ በኩል የአማራ ክልል ምክትል ቢሮ ኃላፊ አቶ ጌታቸው በእነዚህ አካባቢዎች የትምህርት ተቋማት መውደማቸው ይናገራሉ። በጦርነቱ ምክንያት በርካታ ትምህርት ቤቶች ወድሟል። በክልሉ ወደ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት ከ1300 በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይ ተሰርቋል ወይም ተቀዷል ወይም ከጥቅም ውጭ ሆኗል ማለት ነው። በራቸው የመማሪያ ክፍላቸው ወይም ወንበራቸው ተጭኖ ሄዷል። ወንበራቸው ውጭም ተጭኖ ሄደበት ሂደት ነው ያለ እና ከሁለት መቶ ሰባ ሰባት በላይ ትምህርት ቤቶች የወደሙበት ሙሉ ለሙሉ ከአንድ ሺህ ሦስት መቶ በላይ ደግሞ ትምህርት ቤት በከፊል የወደሙበት ሂደት ነው ያለ ና ይሄ በጣም ትልቅ ኪሳራ ነው፣ ትልቅ ጉዳት ነው። እነዚህን ትምህርት ቤቶች በቀጣይ እንደገና መልሶ ለመገንባት ትምህርት ለማስጀመር ደግሞ ከፍተኛ ሀብት ሀፍት ይጠይቃል፣ ትብብር ይጠይቃል። እነዚህ አካባቢዎች ላይ ከወረራ ነጻ ሲሆኑ ምን መስራት አለብን ብለን የደጋ ምላሽን ትቅዳቅረን እየሰራና ያለ ነው ይሄንን ትምህርታቸውን ያቋረጡ ተማሪዎች ባሉበት አካባቢ ትምህርታቸውን የሚቀጥሉበት ምቹ ሁኔታም እንደሚመቻችላቸው ገልጸዋል። ተፈናቅለው ሌሎች አካባቢ የሄዱ ተማሪዎች ባሉበት አካባቢ ትምህርታቸውን እንዲቀጥሉ ለማድረግ ጥረት እየተደረገ ነው ያለ ይሄም አንደኛው ጥረት እየተደረገ ካለበት መንገድ አንድ ነው። እዚህ አካባቢ ተማሪዎች የትምህርት ማስረጃቸውን ይዘው ስላልመጡ፣ ምንም አይነት ዶክመንት ይዘው ስላልሄዱ ባሉበት አካባቢ ሁሉ መመዝገብ በሚፈልጉበት ትምህርት ቤት ሁሉ ያለ ምንም ቅድመ ሁኔታ ትምህርታቸውን እንዲመዘገቡ ለማድረግ ነው እሱን እየሰራ ነው ያለን። ይህ በእንዲህ እንዳለ የምስራቅ ጎጃም ዞን ባለፈው ወር አስር ሺ ተፈናቃይ ተማሪዎችን የምግብ ወጫቸውን ጨምሮ ለመቀበል ባደረገው ጥሪ መሰረት እስካሁን ሁለት መቶ ሰላሳ አምስት ተማሪዎች መመዝገቡን የዞኑ ትምህርት መምሪያ ኃላፊ አቶ ስለሺ ተመስገን ገልጸዋል። ከአስር ሺህ ተማሪዎች ይዘን በተለይ በሰሜን ወሎና ዋቡላ ዞን ላይ የተጎዱ ተማሪዎችን ማስተማር ፈልገን ያው በሚዲያም በደብዳቤም ጠይቀናለሁ። ሁለቱ ዞኖች አሁን ባለው ነባራዊ ሁኔታ በራሳቸው እየመጡ ያሉ ወደ ሁለት መቶ ሰላሳ አምስት አካባቢ ተማሪዎች መጥቷል። እነዚህም ሁለት መቶ ሰላሳ አምስት ተማሪዎች በዞናችን ባሉ በተለያዩ ትምህርት ቤቶች ተመድበው የእነሱ የጽፈት መሳሪያ ተሟልቶላቸዋል። ነገ ከነገ ወዲያም ለሚመጡትም የጽፈት መሳሪያዎችን አዘጋጅተናል። የተማሪዎች ቁጥር መቀነሱ ምክንያቱን ለማጣራት ከትምህርት ቢሮ ጋር እየተነጋገሩ እንደሆነ አቶ ስለሺ ተናግረዋል። የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ተፈናቃይ ተማሪዎች ማስረጃም ሆነ ሌሎች ሰነዶችን በድንገት ጥለው መምጣታቸው ችግር ፈጥሯል ብለዋል። አሁን በጣም ችግር የሆነው ካምፕ አካባቢ ያሉ ተማሪዎችን ትምህርት ለማስጀመር እሱ አንድ ትልቅ ፈተናው ሆኗል። ደስ ላይ በጣም በርካታ ትምህርት ቤቶች የተፈናቀሉ ዜጎች አሉበት። ባህር ዳርም ዘንዘልም አካባቢ እንደዚህ ከዋግምራ አካባቢ የተፈናቀሉ አሉ። እህናት ትምህርት ቤት አካባቢ የተፈናቅኖች አሉ። ኮምቦልቻ እና ደሴም እንደዚህ ያሉ እና እነዚህን ተማሪዎች ትምህርት ለማስቀጠል ትምህርት ቢሮ ከአገር አካላት ጋር እየተነጋገረ ያለበት ሂደት ነው ያለ። በአማራ ክልል በጦርነት ለወደሙ ትምህርት ቤቶች መልሶ ማቋቋሚያ የሚሆን መቶ ሚሊዮን ብር ከትምህርት ሚኒስቴር ባለፈው ወር ድጋፍ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር